ማህደረ ዜና። ለከተማ ዕድሜ በእርግጥ ወጣት ናት፣ ግን ከድሜዋ በላይ ፈጥናለች። አዋሳ ወይም ሐዋሳ፣ አልፎ አልፎ የድፍን ኢትዮጵያ፣ ዕለት በዕለት ግን ከሰሜን ምስራቅ ቡኢ እስከ ደቡብ ምዕራብ አሞራቴ የሚካለለው ሰፊ ግዛት ፖለቲካ ሲቀመር ሲሸረብ ሲተረተርባት የእድሜዋን አጋማሽ አስቆጠረች። 27 ዓመት የአዲስ አበባ ፖለቲከኞች ሹማምንት፣ ቱጃር፣ ቆነጃጅት ቀለል ዘናም ፈታ ማለት ሲያምራቸው ይሮጡባታል። ከመልካሙ ተበጀም እስከነ ማሚሌ ሲያወድሱ ሲያሞግሱ ሲያንቆለጳጵሷት ለሰማ ውበት፣ ጽዳት፣ ደግነቷን አስተናጋጅ ቻይነቷን ለማየት አለመጓጓት በእርግጥ አይችልም። ሰሞኑን ግን ማራኪ ስም ውበቷም ባስከሬን ደም ሜዳ ላይ በፈሰሰ ነዋሪ ጎድፎባታል። ቻይ አስተናጋጅነቷ ጠፍቶ ወይም ተቀብሮ የዘር ጥላቻ ዛር ያስጓራታል። አዋሳ እንደ ድሮው ለምን ላፍታም አብረን እንጠይቅ። መቶ ሚሊዮን ህዝብ፣ ሰማንያ ጎሳ፣ ውስን ሀብትና ዘመናዊ እውቀት የተሰባጠረባት ኢትዮጵያ ጎሳን ሰበብ ላደረገ ጠብ፣ ግጭት፣ ግድያ በርግጥ እንግዳ አይደለችም። የመሾም መሸለም፣ የመክበር መከበር መሰረት ዘርና ጎሳ የመሆኑ ፖለቲካ ሲቀነቀንባት ደግሞ ብዙ የፖለቲካ ተንታኞች እንደሚስማሙበት ወትሮም እንግዳ ያልሆነው ጠብ ግጭት መናሩ እርግጥ ነው። ባለፉት ሃያ ዓመታት በደኖ፣ አርባጉጉ፣ ቤኒሻንጉል፣ ጉራ ፈርዳም ሌላም ስፍራ በዘርና ጎሳ ሰበብ የፈሰሰው ደም ሌላ ጊዜ ሌላ ስፍራ እንዳይደገም ጥሩ አስተማሪ በሆነ ነበረ። ካለፈው ጥፋት ከመማር ይልቅ ጥፋቱን መልሶ መድገሙ አጓጉል ፈሊጥ ሆኖ ሶማሌ ከኦሮሞ ኦሮሞ ከአማራ በርታ ከአማራ ጉጂ ከጌዲኦ ሲጋደሉ ሐዋሳና ብጤዎቿ የመግባባት መቻቻል አብነት ከሁሉም በላይ የዘመናዊ ስልጣኔ ምሳሌ መስለው ነበረ። አንድ የከተማዋ ነዋሪ በቀደም እንዳሉት ግን በአጭር ጊዜ ውስጥ ከኢትዮጵያ ትላልቅ ከተሞች የሶስተኝነቱን ደረጃ የያዘችው ከተማ ወትሮም ቢሆን አስመሰለች እንጂ የዘር ጥላቻ፣ ግጭት፣ ጥፋት ተለይቷት አያውቅም። ያው በየአመቱ ነው። የፖለቲካ ተንታኝ አቶ መድህን ማርጮም በዓል በተከበረ ቁጥር ዘርን ከዘር ለይቶ ማንጓጠጥ ዘንድሮ ብቻ የተከሰተ አይደለም ይላሉ። በየአመቱ ይሄ በዓል በሚከበርበት ሰዓት ላይ ይሄ የወላይታን ብሔረሰብ የማንጓጠጥ የመሳደብ፣ የማዋረድ ነገሩ ከአስር አስራ አምስት አስራ ስድስት አመት የተመለከትኩት ነገር ነው። የዘንድሮ ግን በእርግጥ የከፋ ነው። ያዩ እንደሚሉት በአብዛኛው በወላይታም በጥቂቱም ቢሆን በጉራጌና በሌሎች ጎሳ አባላት ላይ የዘመተው የሲዳማ ተወላጅ ሰዎችን በእሳት አጋይቶ በዱላ ቀጥቅጦ ገሏል። የፊት ጥኝ እያሰረ መሬት ለመሬት ጎትቷል። የደረሰውን ግፍ አቶ መድህን ሃይማኖትም ባህልም ዘመናዊ እውቀትም ያልገራው ይሉታል። እምነትም ባህልም ዘመናዊ ስልጣኔም ሁኔታ የራቀው ሰው ኢትዮጵያዊ አለ ወይ? በሚል እንደ ኢትዮጵያዊ አንገት የሚያስደፋ አስነዋሪ የሆነ ነገር ነው የተፈጸመው። እንዲያው ባህሪው ያልገራ ሰው አለ ወይ እዚያ ኢትዮጵያ በሚል ደረጃ የሚያሳዝን ነገር ነው። የተገደለው ሰው ቁጥር በትክክል አይታወቅም። ሐዋሳ ከተማ ውስጥ ብቻም ሲያንስ ስድስት ሲበዛም ሀያ ስምንት ሰው ተገድሏል የሚሉ አሉ። የሞቱ ሰዎች ቁጥር ራሱ አንዳንዴ ስድስት የሚባል አለ አስራ ሶስት የሚባል አለ ሀያ ስምንት የሚባል አለ። ስለዚህ ለዚህም ራሱ ለማጣራት ራሱ ለእኛ አልተቻለም። ቤት ንብረት ወድሞበት ወይም ሕይወቱን ለማዳን ከየነበረበት ሸሽቶም በየስፍራው የተጠለለው የሐዋሳ ነዋሪ ያዩ እንዳሉት ከሀያ ሰባት ሺህ በልጧል። ሀያ ሰባት ሺህ ሶስት መቶ አርባ ሁለት ሰው ነው አሁን በዘጠኝ ትምህርት ቤቶች ላይ ተፈናቅሎ ተጠልለው ያለ ሰው ሐዋሳ ላይ የተቀጣጠለው ግጭት ወላይታ ሶዶም ሻመና፣ ለኩ ከተሞችና ወደ ሌሎች ትናንሽ ከተሞች ተዛምቶም ተጨማሪ ሕይወት አጥፍቷል። የሻመናው ነዋሪ ፓስተር ሙላቱ ጋርጆ እንደሚሉት ሻመና ውስጥ ግጭቱ በተነሳበት ዕለት ብቻም አምስት ሰው መገደሉን አይተዋል። የጅብ ሲሳይ የሆነም አለባይናቸው ፓስተሩ እንግዲህስ የሞቱት በሰዓቱ ሶስት ሰዎች ናቸው። ቀጥሎ ሆስፒታል የገቡት ከዛም እየሞቱ ወደ አምስት ሰው ገብቷል። የቆሰለ ማት ነው ሶዶ ላይ ያሉት አሉ። ሐዋሳ ላይ ሬትራ ላይ ገቡት አሉ። ሬሳቸው ራሱ ያልተገኘ ጅብ የበላቸው ልጆች ሁሉ ነበሩ። በጣም ከማውቃቸው አንዱ እንደው ቹቹ የሚባል ልጅ ነበረ። ሬሳ ሁሉ አልተገኘ፣ ጅብ ነው የበላው። ጠዋት ነው ጭንቅላትና እጅ ምናምን የተገኘው። ተፈናቃዮቹ እንደሚሉት ሻምና ከተማ ውስጥ የሚደርስባቸውን ጥቃት ሸሽተው ኦሮሚያ መስተዳደር ምዕራብ አርሲ ዞን ሲራሮ የሚባል አካባቢ የሰፈሩ የወላይታ ተወላጆች ከመቶ አባወራዎች ይበልጣሉ። እስካሁን ድረስ የተደረገላቸው ድጋፍ የለም። ምንም የምንለበስ ነገር የለም። እኔ ራሴ ሶስት አት ቀን ነው በዝናብ ዘው ውጭ ያደርኩት። ምንም የምንለበስ ነገር የለም። የምናድርበትም ውጭ ነው። ሶስት አት ቀን ጥስ ውስር ነው። ከዚም በኋላ ነው ቀስ በቀስ ወታ ጠቃያ ሰው ያለበት ቦታ ጠቃያ ማድረግ ጀምር ነው። ከዛ በተረፈ ጣቶች ና አረጋዝ ዛ ዝም ብሎ በበረሃና ብጫካው ዝም ብሎ ተጠልሎ ቦታ ነው ያለው እስካሁን ጠቅላይ ሚኒስትር አብይ አሕመድ አካባቢውን በጎበኙበት ወቅት ግጭቱን የቀሰቀሱ ወይም ለማስቆም ያልጠሩ ባለስልጣናት ስልጣናቸውን እንዲለቁ ባሳሰቡት መሰረት የተለያዩ አካባቢዎች ባለስልጣናት ከስልጣን መልቀቃቸውን አስታውቀዋል። ደቡብ ክልልን የሚያስተዳድረው የደቡብ ኢትዮጵያ ሕዝብ ዴሞክራሲያዊ ንቅናቄ ደኢሕዴን በምህጻሩ ሊቀመንበርን ጨምሮ የፓርቲው ባለስልጣናትም በሌላ ተተክተዋል። ግጭቱም ባለፈው ሳምንት ረገብ ብሏል። ውጥረቱ ግን የሐዋሳው ነዋሪ እንደሚሉት አሁንም እንደናረ ነው። ነገር ግን አሁንም ስጋቱ አልቀረም። በተለያዩ አካባቢ አደራረት እንዳለ ዝግጅት እንዳለ የአሁን የተሰማ ናሉ። በትናንትና ሁለት ማለትም በሀያ አራት አስር ሁለት ሺ አስር ዓመተ ምህረት ተፈናቃዮች ተፈናቅለው ባሉበት ልታርፉ ይሻላል እናንተ ችግር እያመጣች እንዳለ ደርሰንባቸዋል እያሉ በማስፈራራት ላይ ስላላቸው። በየዓመቱ ለአጫጭር ጊዜ ብልጭ እያለ በተወሰኑ ሰዎች ላይ ጉዳት አድርሶ የሚዳፈነው ግጭት ዘንድሮ የከፋ ጉዳት ያደረሰበት ምክንያት ኢትዮጵያ ውስጥ ባለፉት ጥቂት ወራት የሚደረጉ ለውጦች ያሰጋቸው ወገኖች ስላቀጣጠሉት እንደሆነ ታዛቢዎች ይስማሙበታል። አካባቢውን የሚያውቁት አቶ መድህን ማርጫ ግን አብዛኛው ታዛቢ ከሚለው ለየት ያለ አስተያየት አላቸው። ምናልባት በሀገር አቀፍ ደረጃ በሚሰማው አይነት ከትግራይ በቀጥታ መልእክት ተልኮ በቲፒኤልኤፍ መልእክት አስፈጻሚነት ሳይሆን በደሄድን ውስጥ ያሉት አመራሮች በራሳቸው ይሄንን ለውጥ ባይሳካ የሚመርጡ ሰዎች በተለያየ ጊዜ ተጠያቂ ሊያደርጉ የሚችሉ የፖለቲካ እንቅፋቶችን በራሳቸው የፈጠሩ ሰዎችም ስላሉ እነሱም ደግሞ ይሄንን እንደ አንድ አማራጭ በመጠቀም ለሁኔታው ችግር እንደፈጠሩ አድርጌ ነው የምንመለከተው። ፓስተር ሙላቱ እንደሚያምኑት በተለይ የሲዳማና የወላይታ ተወላጆች ጠብ ቁርቁስ ተለይቷቸው አያውቅም። የዛኑ ያክል ተጋብተው የተዋለዱ አብረው ኖረው የተዛመዱና የሚግባቡ ናቸው። እስከ ቅርብ ዓመታት ድረስ የተከሰቱ ግጭቶች የከፋ ጉዳት ሳያደርሱ የሚበርዱበትም ዋናው ምክንያት ፓስተሮ እንደሚያምኑት በህዝቡ መካከል ያለው ጠንካራ ትስስር፣ ግጭቱም የከፋ ውጤት እንዳያስከትል ስለሚከለክለው ነበረ። የቀድሞ የሲዳማ ጠቅላይ ግዛት ወይም ክፍለ ሀገር ከሌሎች የአካባቢው አስተዳደሮች ጋር ተደፍልቃ የደቡብ ብሔር ብሔረሰቦች መስተዳድር ከተመሠረተ ወዲህ ግን ፓስተሮ እንደሚሉት ግጭቱን የሚያባብስ እንጂ የሚያበርድ ስርዓት ኃይልም አልታየም። በተለይ የሲዳማ ፖለቲከኞች የሲዳማ ህዝብ ከሌሎቹ ተነጥሎ አሁን በዞን ደረጃ ያለው መስተዳድሩ ሐዋሳን እርሰ ከተማው ያደረገ ክልል መመስረት አለበት የሚል መርህ ማራመድና ህዝቡን መቀስቀስ ከጀመሩ ወዲህ ግጭቱም ተባብሷል። በዛ በሲዳማ ዞን ውስጥ ስንኖር ቢያንስ የአምሳ ዓመት ታሪክ ያለን ሰዎች ነን፣ ብሔረሰቦች ነን። አብረን እያለን ተማምነን አማች ሆነን ጃላ ሆነን ፍቅር ፈጥረን በሰላም እየኖርን እያለን በድንገተኛ እንደዚህ እየወጡ ሁልጊዜ ቤተሰቦቻችንና ህዝባችን ሲጎዱና ሲገሉ ቆይቷሉ። አቶ መድህን እንደሚሉት ደግሞ የሲዳማዎች የክልል ጥያቄ ለግጭቱ መክፋት አንዱ ምክንያት ነው። የኢትዮጵያ ገዢ ፓርቲ ኢህአዲግ የሚከተለው በጎሳ ላይ የተመሰረተ የፖለቲካ ስርዓት የአንዱ ጎሳ ተወላጅ ከሌላው ጋር የተሳሰረበትን አብሮ የመኖር ይትባሃልን መስበሩ ደግሞ ሌላው ምናልባት ዋናው ሲዳማና ወላይታ ከንጉሱ ጊዜ ጀምሮ በኋላ በደርግ ጊዜም አብሮ የኖሩ ናቸው። እንዲያውም ከሌላው የደቡብ ክልል በበለጠ መፈቃቀር የሚገባቸው ናቸው። በዚህ አይነት የተሳሰሩ ናቸው። ግን አሁን ላይ ያለው የዘር ፖለቲካ ሁኔታ እንዳይኖር አድርገውታል። አቶ መድህን ሌላም ምክንያት አላቸውም። ደቡብ ኢትዮጵያ ብሔር ብሔረሰቦች ተፋቅረው የሚኖሩባት ወይም ትንሽቱ ኢትዮጵያ ብሎ አባባል ለአቶ መድህን ውሸት ነው። አካባቢውን ለ27 ዓመታት የገዛው የደኢህዴን መሪዎች የጎሳ ስብጥር፣ የክልሉ ርዕሰ መስተዳድሮች ፍርርቅ፣ የየመስሪያ ቤቱ ሹማምንት ማንነት የጎሳ ፖለቲካውን አጡዞ ደቡብ ኢትዮጵያ የተጨናገፈ አስተዳደር ወይም ፌልድ ስቴት አብነት እንድትሆን አድርጓታል። ሰው ደቡብን ደቡብ ኢትዮጵያ ተፋቅሮ ነው ብሔረሰብ የምኖረው ብሎ ያስበዋል እንጂ አይደለም። ከመነሻው ጀምሮ የጨነገፈ ነገር ነው ያለው ክልላዊ አስተዳደር። በገቨርናንስ አስፔክቱ ስንመለከት እንዴት ይገለጻል? ያ ለምሳሌ አሳታፊ አይደለም። ክልሉ ውስጥ ሀምሳ ስድስት ብሔረሰብ አለ አስተዳደራዊ መዋቅሩ ውስጥ ያለው የፖለቲካ ሂደቱ ገቨርናንሱ በቅርጽም በይዘትም በትክክል እያሳተፈ አይደለም። የፖለቲካ ድርጅቱን እንውሰደው ደሄድን የሚባለውን ቲ ፒ ኤል ኤፍ ጠፍጥፎ ከሰራ ጀምሮ ባለው ሂደት ውስጥ ያለፉትን ሰዎችን ማየት እንችላለን። መጀመሪያ ላይ ዶክተር ካሱ ኢላላ ከጉራጌ ነው። ቀጥሎ አቶ ኃይለማርያምን አመጡት፣ ከወላይታ ነው። ከሱ ቀጥሎ አቶ ሽፈራው መጣ፣ ከስዳማ ነው። አሁን አሁን የመጣች ሰው ከጉራጌ ነው። ከጉራጌ ወላይታ ስዳማ ተመልሶ ወደ ጉራጌ ሄደ። ያለው ብሔረሰብ ግን ሀምሳ ስድስት ነው አስር ወደ ፖለቲካ አስተዳደሩ ስናመጣ፣ እንዲያውም ወደ ኤግዚኪቲቭ ሲመጣ ይብሳል። መጀመሪያ ላይ የክልሉ አስተዳዳሪ ሆኖ የተሾሙት ሰው አቶ አባቴ ከስዳማ እሳቸው ከቦታው ስነሱ የመጡት አቶ ኃይለማርያም ከወላይታ አቶ ኃይለማርያም አንድ አምስት ዓመት ከቆዩ በኋላ እሳቸው ተነሶ እሳቸው ቦታ የመጡት አቶ ሸፈራው ከስዳማ አቶ ሸፈራው ተነስቶ ቦታቸው የመጡት አቶ ደሴ የሚባሉ ሰው አሁን ያሉት ስዳማ ለሶስተኛ ጊዜ ስዳማ በክልሉ ርዕሰ መስተዳደርነት አንድ አምስት ዓመት የወላይታ ሪፕሬዘንቲቲቭ የሆነ ሰው ከመምጣቱ ውጪ በስዳማ እጅ ነው ያለው ሃያ ምናምን ዓመት። የመጡት ግለሰቦቹ እነዚህ በእርግጥ የመጡበትን ማህበረሰብ ይወክላሉ አይወክሉም የሚለውን ትተነው ነው፣ ኢቭን ሲምቦላይዝ የሚያደርገውን ሂደት ስንመለከተ አሳታፊ አይደለም። የሀዋሳ አወቃቅርና የየመስሪያ ቤቶቿ ሰራተኞች ማንነት፣ አቶ መድህን የጨነገፈ ያሉትን አስተዳደር ለማስረገጥ ተጨማሪ ምክንያት ያደርጉታል። ውጤቱ ደግሞ ማቆሚያ ያጣ የሚመስል ደም አፋሳሽ ግጭት። አዋሳ በክልሉ ውስጥ የሁሉ ክልል ማዕከል ተብላ የተቀመጠችው ከተማ የሚያስተዳድረው ስዳማ ዞን ነው። በስዳማ ዞን ውስጥ እንዳለች እንደ አንዷ ወረዳ ነው በባህሪዋ ያለችው። ከከተማው አስተዳደር ጀምሮ በክፍለ ከተማው እስከ ቀበሌ ባለው ተዋረድ ላይ ያለው ዶሚኔት አድርጎ ይዞ የነበረው አንድ ብሔረሰብ ነው፣ ስዳማ ነው። ከነዚህ ከነዚህ ነገሮች ሲታይ የክልል አስተዳደር በራሱ ጨንግፏልና ያ በራሱ እንደ አንድ ምክንያት ነው አሁን ላይ ላለው ቀውሱ፣ የራሱ የሆነ አስተዋጽኦ አለው። ሰሞኑን በተከሰተው ግጭት ኃላፊነታቸውን በአግባቡ አልተወጡም የተባሉ የወላይታ ሶዶ ዞን ባለስልጣናት ስልጣን ለመልቀቅ ወስነዋል። በግጭቱ የተጠረጠሩ ሰዎች መያዛቸውንም የደቡብ ኢትዮጵያ መስተዳደር ባለስልጣናት ተናግረዋል። የሐዋሳ ነዋሪዎች እንደሚሉት ግን ግጭቱን ያሴሩና ያቀነባበሩት ባለስልጣናት ዛሬም በነበሩበት ስልጣን ላይ እንዳሉ ናቸው። ሰዎች ሲገደሉ፣ ሲደበደቡ፣ ሲፈናቀሉ፣ ቤታቸው ሲጋይና ሲዘረፍ እጁን አጣምሮ ይመለከት የነበረው የጸጥታ አስከባሪም እስካሁን የነካው የለም። ከእንግዲህስ ነጋሽ መሐመድ ነኝ። ቸር ያሰማን።